na ghar tama kare na ghar e bagara min tama tabinya gud duro abeta abeta man nastana robbini mastika karamela ያንን ሽንቱን! ሲያውረገርግ፣ አይኑ ገዳይ፣ ጥርሱ ገዳይ፣ ስንቴ ልሙት በዚህ ጉዳይ ወይ ቁመና፣ ወየው ዛና ዛላ፣ ሰው እንዳል አይበላ አለለካ የሰው ሐረግ ደረት ክንዶ ባለ ማረግ ባለ ባለማረግ ባለማረግ ባለማረግ ስንቷን ቆንጆ አንቆንጆ አፍዝዞሃል። ለሴቱ ሁሉ ቀል ማረፊያ፣ ክንፍ አለ ወይ ማንሳፈፊያ? እንዴት ብዬ ላወዳድር ከዚህ ሁሉ ኮሳሳ። ይጠይቁኝ ምንገራቸው፣ ጀግንነት ግን የኔ አንበሳ ል ስንቷን ቆንጆ አፍዝዛል ለሴት ሁሉ ቀን ማረፊያ ክንፍ አለው ወይ ማንሳፈፊያ እንዴት ብዬ ላወዳድርህ ከዚህ ሁሉ ኮሳሳ ይጠይቁኝ እንገራቸው ጀግንነት ክም የኔ አንበሳ የኔ አንበሳ የኔ አንበሳ ቤለ ፍቅርህ ያደላ አይወት ልጁን ሲንጎራ ደድ ያለን ሽንጡን ሲያውረገርግ ዓይኑ ገዳይ ጥርሱ ገዳይ ስንቴ ልሞት በዚህ ጉዳይ በቁመና ወየው ዛላ ሰው እንደል አይበላ አለለካ የሰው ሀረግ ደረት ክንዱ ባለማረግ ባለማረግ ባለ